የፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አቃቢ ሕግና በተለያዩ ፓርቲዎች አመራር አባላት በነ አቶ ሀብታሙ አያሌው እንዲሁም በአቃቢ ሕግና በኢንተርኔት አምደኞቹ በነ ሶሊያና ሽመልስ መካከል ባለው ክርክር ላይ ውሳኔ ሳይሰጥ ቀርቷል። ሁለቱም መዝገቦች ላይ ውሳኔውን ለማሰማት ሌላ ቀጠሮ ይዟል። መለስካቸው ተጨማሪ አለው። የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ዛሬ ረፋዱ ላይ እንደተሰየመ ሊመለከት የነበረው በአቃቢ ህግና በቀድሞ አንድነት አመራር አባላት አቶ ሀብታሙ አያሌውና ና አቶ ዳንኤል ሽበሺ፣ በሰማያዊ ፓርቲው አቶ የሸዋስ አሰፋ፣ በአረናው አቶ አብርሃ ደስታ፣ እንዲሁም በየትኛውም ፓርቲ አባልነት በማይታወቁት አቶ አብርሃም ሶሎሞን መካከል ያለውን የክርክር መዝገብ ነበረ። ይሁንና በወቅቱ አቃቤ ህግ በችሎቱ ላይ ባለመገኘቱ ሌሎች መዝገቦችን ሊመለከት ተገዷል። ካያሌ ደቂቃዎች በኋላ ወደዚሁ መዝገብ ተመልሶ ፍርድ ቤቱ ዛሬም ውሳኔው እንዳልደረሰለት ለባለ ጉዳዮቹ ገልጿል። ከአቶ አብርሃም ሰለሞን በስተቀር የሁሉም መልስ ሰጪዎች ማስረጃ ተመሳሳይ እንደሆነ ያስታወቀው ፍርድ ቤት አቃቤ ህግ ከመልስ ሰጪዎቹ ሞባይሎች ተገኝቷል ያለውን ማስረጃ በጥሬው በመዝገቡ ውስጥ አለማግኘቱን ፍርድ ቤቱ ገልጿል። የስር ፍርድ ቤት መዝገብ እንዲቀርብለትም ማዘዙን ተናግረዋል። መልስ ሰጪዎቹ በበኩላቸው አቃቢ ህግ እነዚህን ከሞባይሎቹ ተገኝቷል ያላቸውን ጥሬ ማስረጃዎች እስከ ዛሬ እንዳላቀረበ አስታውሰዋል። የጉዳዩን መጓተት አስመልክተን በወቅቱ በፍርድ ቤቱ ተገኝተው ከነበሩት ከጦማርያኑ ጠበቆች አንዱ የሆኑትን አቶ ሽብሩ በለጠ ይህን ቢያብራሩልን ብለን ጠይቀናቸው ነበረ። አሁ፣ እንግዲህ በተለያዩ ጊዜ የተለያዩ ምክንያቶች ነው በነበሩት ቀጠሮዎች የተሰጠው። ቀደም ሲል ሰጡ የነበሩት ቀጠሮዎች ከዳኞች አለመሟላት ጋር ወይም ደግሞ ፍርድ ቤቱ ዳኞች አዲስ ሲሾም ከነበረው አደረጃጀት ጋር፣ የዛሬው ደግሞ ለየት የሚያደርገው ቀድሞ ይቅረት የተባለው ማስረጃ መዝገብ ውስጥ ሊገኝ ባለመቻሉ ከስር ፍርድ ቤት መዝገብ ለማመሳከር መቀጠሩ ነው። ይህን የተለየ የሚያደርገው ፍርድ ቤቱ በዚሁ መዝገብ አቶ ሀብታሙ አያሌው ለምን እንዳልቀረቡ ጠይቋል። የአቶ ሀብታሙ አያሌው ባለቤት ወይዘሮ ቤተልሔም አዛናው ባለፈው ቀጠሮ ጠበቃቸው እንዳብራሩት አቶ ሀብታሙ ዛሬም የአልጋ ቁራኛ መሆናቸውንና በስቃይ ማስታገሻ እንደሚኖሩ ገልጸው ፍርድ ቤቱ የግድ መቅረብ አለባቸው ካለም በወሳንሳ ሊመጡ እንደሚችሉ አስረድተዋል። ፍርድ ቤቱ ይህን አልፎ በዋናው ጉዳይ ላይ ውሳኔ ለመስጠት ለዳር 27 ቀን 209 ዓ ምት ቀጠሮ ቆርጧል። በተመሳሳይ ሁኔታ በዚሁ ችሎት ውሳኔው ይጠበቅ የነበረው በጦማርያኑ ሶሊያና ሽመልስ በሌለችበት የተከሰሰች በፈቃዱ ኃይሉ፣ ናትናኤል ፈለቀ፣ አጥናፉ ብርሃኔ፣ አቤል ዋበላ ና አቃቢሄክ መካከል ያለው ጉዳይም ፍርድ ቤቱ ውሳኔ አልሰጠበትም። አቶ ሽብሩ በለጠ እንዳያችሁት ተደጋጋሚ ቀጠሮ ነው። ባለፈውም ለመጨረሻ ጊዜ እንደሚወስኑ እንደውም ጠበቆች በችሎት ላይ በደንበኞቻችን ላይ ያለውን ችግር ገልጸን አመልክተን ነበር። ግን ዛሬም ፍርድ ቤቱ በቂ ጊዜ አላገኘም፣ ወይም ደግሞ መርምሮ አልጨረሰም። ስለዚህ ተጨማሪ ቀጠሮ ያስፈልገኛል ብለው ተጨማሪ ቀጠሮ ሰጥቷል። ፍርድ ቤቱ በዚህ መዝገብ ላይም ውሳኔውን ለማሰማት ለህዳር 27 ቀን 2009 ዓ ም ተለዋጭ ቀጠሮ ሰጥቷል። አቃቢ ህግ ይግባኝ ባለባቸው በእነዚህ ሁለት መዝገቦች ላይ ፌዴራሉ ጠቅላይ ፍርድ ቤት እየቀረበው የሚገኙት መልስ ሰጪዎች የታች ፍርድ ቤት የቀረበባቸውን የሽብር ወንጀል መከላከል ሳያስፈልጋቸው በነጻ ያሰናበታቸው መሆኑ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ